ሰላም ጤና ስጥልኝ፣ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የሰኞ ምሽት ሚያዝያ 17 2014 ዓ.ም መሰናዷችን ጀመረ። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃቸው። ቤተሰብ የሚመስለው ምንድን ነው? ልክ እንደተመረቀ የእሱ ነገር አርቆ እርዳታ ምንጀምርበት ታይም ነው የሚመስለው እና ከዛ ተበድቶም ተለግቶም ቢሆን ያስተምረናል። ከዛ በኋላ እኛም ራሱ ከነሱ ላይ መቀበላችንና መስራታችን በጣም በጣም ከሞራልም አንጻር እንደገና ደግሞ በሁሉ አመት የለፋንበት ነገር ላይ ውጤት ከበጣ ሲቀር በጣም ሞራልን ይነካል። ተመርቀው ስራ አጥተው በመፈለግ ላይ ያሉ ወጣቶች መካከል አንዷ የሆነችውን ሜሮን አለማየሁን የሰማ ነው። በምሽቱ ስርዓት ወጣቶች በተመረቁበት የስራ ዘርፍ ለማግኘት አመታት ያስቆጠረ ልፋታቸውን አመታት በሚቆዩበት ጊዜ ምን ማድረግ ይችላሉ? በተመረቁበት የስራ ዘርፍስ እንዴት አይነት ስራዎችን በመስራት ራሳቸውን መደጎም ይችላሉ? ስንል ሰፋ ያለ ውይይት እናደርጋለን። የመዳረሻ መላዎቻቸው ደህና ስራ እስኪገኝ ድረስ ሊሰሯቸው የሚችሏቸው ስራዎች ምንድን ናቸው በሚለው ዙሪያ ነው። በቀጥታ የስልክ ውይይት የምናደርገው መስመር ላይ ባለሙያዎችን ይዘናል። ስፖርትና ሌሎች መሰናዶዎችም ይኖሩናል። መርሃ ግብሩን በመምራት ኤደን ገረመው እያስተናገድኳችሁ ቆያለሁ። በምስልና ድምፅ ምህንድስና ነው ደግሞ ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብሮ ን ያመሻል። ሀብታሙ ስዩም ደግሞ መሰናዶውን በማስተባበር ያግዘናል። በማህበራዊ ድረገጻችን ላይ ደግሞ አባዮ ገበያው አለች። ሲሳይና ግርማ ደገፋው ደግሞ እንዲሁ በምስልና በኤዲቲንጉ እያገዙን ይቆያሉ። ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር አብራችሁ እንድታመሹ በአክብሮት እንጋብዛለን። ኢትዮጵያ በየዓመቱ ከ150 ሺህ በላይ ወጣቶችን በተለያዩ የትምህርት ዘርፎች አስመርቃ ለስራ እንደምታበቃ ጥናቶች ያሳያሉ። ይሁንና የሕክምና ባለሙያዎችን ጨምሮ በተለያዩ ዘርፎች የተመረቁ ወጣቶች ስራ አጥ ሆነው ሲቸገሩ ማየት የተለመደ ነገር ሆኗል። ይህ ሁኔታም ደግሞ ስራ ለማግኘት ከአመታት በላይ ፍለጋው ሊቆይ ይችላል። ዛሬ ታዲያ በዚህ ጉዳይ ላይ ነው ውይይት የምናደርገው። ወጣቶች በዚህ ወቅት እንዴት እራሳቸውን መደጎም ይችላሉ ስንል የምንወያይ ይሆናል። መስመር ላይ እንግዳ አለን። ባለሙያ አድርገን ለምሽቱ የጋበዝናቸው ሁለት እንግዶች ናቸው። አንደኛው እንግዳችን እስኪገኙ ድረስ ለተፈጠረው የቴክኒክ ስህተት ይቅርታ እንጠይቃለን። ቤዛዊት አድማሱ ለረዥም ጊዜ መንግስታዊ ባልሆኑ ድርጅቶች ውስጥ የሰራች ወጣት ስትሆን በሰራችባቸው ተቋማት ውስጥ አጫጭር ጊዜ የትርጉም ስራዎች፣ የተለያዩ የመረጃ ስብሰባዎች፣ ጥናትና ትንታኔን የሚሰሩ ብዙ ሰዎችን የማግኘት ችግር መኖሩን በማስተዋሏ ፍሪላንስ ስራ ስትል የራሷን ተቋም የመሰረተች ወጣት ናት። ለዚህ ምሽት በባለሙያነት አስተያየቷን እንድትሰጠን ምክሩ እንድትለግስልን ጋብዘናታል። ቤዛዊት፣ እንደምንዋልሽ፣ እንደምናመሸሽ፣ እንዴት አመሸሽ? ደህና ነኝ። እሺ፣ ቤዛዊት በጣም ነው የማመሰግነው። ዛሬ እንግዲህ ውይይታችን ወጣቶች ስራ እስኪያገኙ ድረስ ምን እያደረጉ መቆየት ይችላሉ? በሚሉና መስራት በሚችሏቸው ጉዳዮች ላይ ነው። የመጀመሪያ ጥያቄ የሚሆነው ብዙ ጊዜ ተመራቂ ተማሪዎች ከተመረቁ በኋላ የመጀመሪያ እርምጃቸው መሆን ያለበት ነገር ምንድን ነው ትያለሽ? እሺ፣ ግን አመሰግናለሁ። በጣም በጣም ያው እኛ በተለይ በኢትዮጵያ ውስጥ በጣም አንገብጋቢ የሆነ ችግር ነው። በጣም ብዙ ወጣቶች በየአመቱ ግራጁዌት ያደርጋሉ ከብዙ ዩኒቨርሲቲዎች። ግን ከዛ በኋላ ኤክስፔክት የሚደረግባቸው የሚጠበቅባቸው፣ በማህበረሰቡ በቤተሰባቸውም፣ ራሳቸው ኤክስፔክት የሚያደርጉት በማግስቱ ጀምሮ ያው ስራ መፈለግ ነው እና ስራ ማግኘት ነው። ያ ነው ኤክስፔክት የሚደረገውም ራሳቸው ኤክስፔክት የሚያደርጉት ራሳቸው ላይ ቀጣሪዎች ደግሞ ፍሬሽ ግራድዌቶች አሉ፣ የሚወጡ ስራዎች አሉ፣ የተለያዩ ስራዎች ግን እነዚያ ተማሪዎች የሌሏቸው እስኪሎችን ወይም ደግሞ የሌሏቸው የስራ ልምምድ ኤክስፒሪየንሶችን የሚጠይቅ ነው እና ከዩኒቨርሲቲ ውስጥ ያው በጣም ብዙ ቲዎሪ ተምረው ይወጣሉ። ያ ብዙ እውቀት ነው ይዘው የሚወጡት። ግን ያንን ፕራክቲስ ለማድረግ ፕራክቲካል ለማድረግ ደግሞ የሚያስፈልጉ ስኪሎች አሉ። የኮሚኒኬሽን ስኪል ሊሆን ይችላል፣ ቲምወርክ ሊሆን ይችላል፣ ታይም ማኔጅመንታቸው፣ ፕሮብሌም ሶልቪንግ ስኪል፣ በጣም ብዙ ስኪሎች አሉ ቀጣሪዎች ኤክስፔክት የሚያደርጉት እና እነዛ ስኪሎች እንግዲህ ተማሪዎች ወይ አሏቸው እና እንዚህ ምን እንደሚጠበቅባቸው አቅም ወይም ደግሞ ያሏቸው በትምህርቱ ሲስተም ውስጥም ደግሞ ብዙ ቴዎሪ ነው እንጂ እንደዚህ አይነት ስኪሎች የሚያዳብሩበት አጋጣሚ ስለሌለ እና እኔ በአገኘሁት አጋጣሚ በሶሻል ሚዲያ ሊሆን ይችላል ወይም ደግሞ የተለያዩ ኢቨንቶችን የተለያዩ ትሬኒንጎችን በመፈለግ ሊሆን ይችላል። ኢንፎርሜሽኑን በጣም የት እንደሚያገኙ እሱም ደግሞ አንድ ሌላ ስደር ነው። ግን አይነት አጋጣሚ እነዚህን ስኪሎች ማዳበር ይችሉ በቀላሉ ኢምፕሎየር ይሆናሉ ብዬ አስባለሁ። ግን አንደኛ ምን እንደሚፈለግባቸው አለማወቅ ያንን የሚፈልገውን ብዙ ጊዜ ማግኘት እንደሚችሉ አለማወቅ፣ ተከፍሎ ደግሞ የሚሆን ከሆነ ደግሞ ያው የፋይናንሻል ችግር ነው። በጣም የኢንፎርሜሽን ችግሮች አሉ። ግን ኤክስፔክት የሚደረግባቸውን ስኪሎች ማዳበር ቢችሉ ከተማሩት ጋር ከዩኒቨርሲቲ ትምህርት እውቀት ጋር የሚጠቅማቸው ይመስለኛል። እነዚህ ላይ ጊዜያቸውን ዩኒቨርሲቲ ያደርጉ። መልካም ብለዋል። ሁለተኛ እንግዲህ ደግሞ መስመር ላይ ተገኝተዋል፣ ላስተዋውቃቸው አቶ አብይ ኃይለ መለኮት ይባላሉ የሴቶችና ማህበራዊ ጉዳይ ሚኒስቴር ውስጥ ባለሙያ ናቸው። ግን ተቋሙን ወክለው ሳይሆን በግላቸው ነው ዛሬ እንደ ባለሙያ የተገኙት። አቶ አብይ እንደምን ዋሉ እንደምን አመሹ? እንኳን ደህና መጡ። እንኳን ደህና ቆያችሁ። እንደምን ዋላችሁ? እንደምናመሻችሁ? እሺ አቶ አብይ ለ ቤዛዊት እንግዲህ ያቀረብኩላቸው ጥያቄ ምንድን ነው? ለመጀመሪያ ጊዜ ብዙ ተመራቂ ተማሪዎች ከትምህርት ቤት ከወጡ በኋላ ማድረግ ያለባቸው ነገር ምንድን ነው ይላሉ የሚለውን ነው። ከሰዓት አኳያ ውይይታችን በደንብ እንዲቀጥል አጠራ አጠር እያደረጋችሁ መልሱልኝ ተወያዮች። እሺ አመሰግናለሁ። ምናልባት ያው እሚያተኩረው ከትምህርት እንደወጡ ወይም ከትምህርት አለም ወደ ወርልድ ኦፍ ወርክ ይቀላቀሉ እንደ ሀኒሙን የሆነ ጊዜ ነው። ለልጆቹም የሆነው ማለት ነው ያው ስራ እስከሚያገኙ ድረስ ማለት ነው። ቀጥታ የመግባት እድሉ ዝቅተኛ ነው። በእኛ ሀገር ኮንቴክስት ማለት ነው። በብዛት ቀጣሪ መንግስት ነው። ለሌሎችም አካላትም ካሉ ጊዜ ሊወስድ ይችላል። የስራ ልምድ የሚጠይቅ ጉዳይ ነው። የተለያየ ነው የሚጠይቀው። ምን ማድረግ አለባቸው ወደሚለው ስንመጣ እንግዲህ ወጣቶች በተለያየ ዲስፕሊን ተምረው ይወጣሉ። የትምህርት መስኮች ማለት ነው። ስራ ቀጥታ በነዛ በተማሩባቸው አገኘ እስከሚያገኙ ድረስ በቀጥታ የሚሆን በተዘዋዋሪ ዳይሬክት የሆነ ወይም ኢንዳይሬክት የምንለው ማለት ነው። ወደ በድንግ ወይም ራሳቸውን የሚያስተዳድር ገቢ እስከሚያገኙ ድረስ የተለያየ ካሉ ተሞክሮዎች የተለያዩ ስራዎች ላይ እንጌጅ ማድረግ ይችላሉ። የተለያዩ እንቅስቃሴዎች ላይ አንደኛው ሊሆን የሚችለው ምናልባት በስፋት እኛ እንደጨረሱ እንጌጅ የሚያደርጉት ይሄ የቱቶሪያል ሰርቪስ ወይም ልጆችን ማስጠናት በብዛት ወደዛ አለ እንጌጅ ያደርጋሉ። ሌላው ይሄ በሽያጭ ሰራተኛነት በተለያየ ቦታዎች ላይ አሲስታንት ሆነው የማገልገል መረጃ መሰብሰብ ላይ ዳታ ኮሌክሽን፣ ሌሎች ነገሮች ላይ እንጌጅ በብዛት ያደርጋሉ። ሌላው አሁን የሆነ መጠነኛ ኮርሶች ወስደው አሁን ደግሞ እየተለመደ ያለ የዳታ አናሊሲስ፣ እንዲሁም ግራፊክስ፣ አኒሜሽን እና ሌሎች ኪነ ጥበባዊ የሆኑ እንትኖች ላይ እንጆች ማረግ ብንት ማዘጋጀት ሌሎችም ላይ ትንላለሁ። እነዚህ ጊዜያቸውን እንትን የሚያደርጉበት ነው ምን ወደ በኋላ ላይ እንግዲህ ጥቁሞት ለአቋርጦት አታቢ ስልክ መስመሬ ላይ ሰዎች ስላሉ ነው የእነሱን አስተያየት እንስማም እና በኋላ ላይ እንመለሳለን። ደዋዮቻችን መስመር ላይ እንዳሉ ፕሮዱሰር ይነግሮኛል። ወደ ደዋዮቻችን ነው የምናልፈው። ሰዎች እንዴት ምን አይነትም እልባት ይሰራለት የተሻለ ነገር ይሆናል የሚለው ነገር ና አብዛኛውን ደግሞ ኢትኒክ ግሩፕ የሚባለው ነገር አሁን አብዛኛውን ጊዜ ቦታ መርጦ መቅጠር የሚባለው ነገር በጣም አስቀያሚ ነው። እኔ ምን መደረግ አለበት በሚለው መጀመሪያ ሁሉን አካታች ውይይት መደረግ አለበት እያምናለሁ። ሁሉን አካታች ውይይት ከተደረገ በኋላ ከዛም በኋላ ገጽ ናገጽ በተለይ የዲጂታል ማርኬቲንግ በገበያ መጀመሪያ ሁሉ ዲጂታል ወርከር ቲችንግ የሚለው ነገር በስርአቶችን ተቋቁሙ። ስራ ራሱ በዲጂታላይዝ ቢሆን የተሻለ አማራጭ ና የተሻለ ሀገሪቱን ሰላም ፈጥረ ብዬ ስበል፣ ተመልካቾቻችን እንግዲህ የአቶ ወንድሜ ነህ ግርማን ነው የሰማ ነው። ጠያቂያችን አቶ ወንድሜ ነህ ግርማ ናቸው። ሌላ ደግሞ አቶ ዘመነ አርማጌዶንም መስመር ላይ እንዳሉ አዘጋጁ እየነገረኝ ነው። የእሳቸውንም አስተያየት እንስማ ና ቀጥለን እንመለሳለን ወደ ውይይታችን። አቶ ዘመነ አርማጌዶን ከፌስቡክ ላይ ነው ስልክ ቁጥራቸውን የተውልን፣ ደውለን አግኝተናቸዋል። የእሳቸውን አስተያየት ደግሞ አሁን እንሰማለን ማለት ነው ደዋዮቻችን መስመር ላይ እስኪገቡ ድረስ አቶ አብየር ከእርስዎ ጋር ውይይቴን ልቀጥል። ቅድም ሀሳቦትን ቆርጫችኋለሁ ቆርጬዎት ነበረ። ወጣቶችን ሊሰሯቸው ልክ እንደ እንደተመረቁ ሊሰሯቸው ስለሚችሏቸው ነገሮች አንስተናል። ግን ደግሞ አንድ አመት ሁለት አመት መጠበቅ ከባድ ጊዜ ነው የሚሆነው እና እዛ ውስጥ ማድረግ ያለባቸው ነገሮች ምንድን ናቸው ይላሉ። ስ አጠር አድርገው ይንገሩ። እሺ ማድረግ ወዳለባቸው ስናተኩር ምናልባት አሁንም የዝግጅት ጊዜ ነው። ረጅም ጊዜ ይሆናል። በእርግጥ ግን አሁን ገንዘብ የሚያስገኙ ስራዎች ሌሎች ላይ እንዴዝ ማድረግ አለባቸው። አንደኛው ኔትወርክ መገንባት አለባቸው። አንዳንዴ ምንም አይነት ከሙያቸው ጋር ከሌላም ጋር የተያያዘ ኔትወርክ አለመገንባት ትልቁ ችግር ነው። ሌላ የኮሚኒኬሽን ክህሎታቸው ማዳበር አለባቸው። ስራ አግኝተውም በኮሚኒኬሽን ተግባቦት እኔ ያዩዋቸው አሉ። ግራጅዌት አድርገው አሁን ምሳሌ ይሄ ብሔራዊ አገልግሎት በሚል ስልጠና ላይ በዚህ ዩኒቨርስቲ የገቡ ልጆች ነበሩ እና እነሱን የማሰልጠን ገጥሞኝ ነበረ። ትልቁ እንትን እንታቸው አካደሚክ ትፋን ኤክስፔንስ ፖር ሊሆኑ ይችላሉ። እንዳለ ሆኖ ግን ከዛ በላይ ደግሞ የተግባቦት ችግር አለ። ይሄ የመዘር ታንክ ቤሪየር ሳይሆን ተግባቦት ኮሚቴት አድርጎ በሚያውቁት ነገር አፕሮች ለማድረግ ያላቸው ሬዚስታንስ ከራሳቸው ጋር መጀመሪያ እሱን መላቀቅ አለባቸው። ይሄ ዝግጅት ያስፈልጋል። ሌላኛው ስራዎችን ጭምር ኦፖርቹኒቲዎችን መፈለግ ሀንት ማድረግ አለባቸው። ይሄ ሌላ የዘወትር ስራቸው ሊሆን ይገባል። ይህኛውንም ከተሞክሮ ካየት ብዙ የእኛ ሀገር ወጣቶች ሌሎች ይሄ ለምሳሌ እንበል አለም አቀፍ ኮንፈረንሶች ላይ፣ ሪጅናል ኮንፈረንሶች ላይ፣ ሀገራዊንትን ላይ ተሳትፏቸው ሀገር ውስጥ እንተሆነ በጣም ነው ወደ ውጭ ያለው እንትም ማለት ነው። ሶ ይሄ ምንድን ነው የኮሚኒኬሽን ኔትወርክ የመስራት ራሳቸውን ኤክስፖዝ ለማድረግ ተምረዋል። እንዴት አውቃለሁ? ቪዚብል ካልሆነ እንዴት ያውቃል ህዝቡ? እንዴት ገበያው ጋር ይደርሳሉ? ቪዚብልቲ ያስፈልጋቸዋል። እስቲ ኔትወርክ የሚያደርጉባቸው አማራጮች ምንድን ናቸው? ለምሳሌ ኔትወርክ ያድርጉ ወይም ትስስር ያስፈልጋል። ከባለሙያ ተቋማት ጋር መመዝገብ አለባቸው ይባላል ግን እነዚህን ነገሮች እንዴት ነው ሊያገኟቸው የሚችለው? መስመር ላይ ደወያለችኝ ያለችኝ ግን እቺን ይመልሱልኝ እና ወደ ደወያችን እንሄዳለን። እሺ፣ ጥሩ የሚያገኙበት አንዱ መልክ ምናልባት ኢንፎርማል ግንኙነት ሊኖራቸው ይችላል። ሰዎቹ የሚያገኙበት ማንኛውንም አጋጣሚ መጠቀም ይችላሉ። ፎርማል በሆኑ ስብሰባዎች ሊሆን ይችላል፣ የቨርቹዋል ሚቲንጎች ሊሆን ይችላል። ሰዎች ተገናኝተው መላየት መሆን የለበትም። ሄደው ባመለከቱባቸው ተቋማት ኮንታክታቸው ምን ያህል ኤክስቴንድ አድርገዋል። ሌሎችም ነገሮች መጥቀስ እንችላለን። እንዴት ግንኙነት ኔትወርክ ይሰራሉ የሚባለውን ብዙ ቴክኒኮች አሉ። ሶ እነሱ እዛ ላይ ሬዲ መሆን ያለባቸው ይመስለኛል። አሁን ደግሞ ቨርቹዋል ወርልድ ላይ ያለን፣ ይሄ ደግሞ ጥሩ አጋጣሚ ነው። ማንን ነው የምንታወቀው? ማንን ነው የምናገኘው? ከስራችን ጋር ለማደግ ብዙ አይነት አማራጮች የሶሻል ሚዲያ ፕላትፎርሞች አሉ። የማንን ሚዲያ ነው የምንከታተለው? ፕላትፎርሞቹ ላይ ምንድን ነው እንትን እያደረግን ያለው? እነዛ ራሱ አሁን ቨርቹዋል ላይ ብትሺ በትዊተሩም፣ በፌስቡኩም በዋትሳፕም ግሩፖች ይኖራሉ። የተለያዩ ነገሮች ከማጋ ነው መስተጋብራችን። አቶ አቤ፣ ጥሩ ሀሳብ ነው ያነሳነው። ሜሮንን እንዳናስጠብቃት ላቋርጦት፣ እንግዲህ ወደ ደወያችን እንለፍ። ጤና ይስጥልኝ። ሜሮን አለማየሁ እባላለሁ ከአዲስ አበባ። ተመርቀን የወጣን ልጆች ስራ የማግኘት እድሉ በጣም ዝቅተኛ ነው። ጓደኞቼም ቢሆን እኔም የስራ እድሉ በጣም ዝቅተኛ ስለሆነ ስራ ጾመናል። አንደኛም ችግሩ ቤተሰብ ተቸግሮ እዛ ድረስ አድርሶናል። ትምህርት ቤታችን እስክንጨርስ ቤተሰብ የሚመስለው ምንድን ነው ልክ እንደተመረቀን የእሱ ነገር አርቆ እርዳታ የምንጀምርበት ታይም ነው የሚመስለው እና እስከዛ ተበድቶም ተለግቶም ቢሆን ያስተምረናል። ከዛ በኋላ እኛም ራሱ ከነሱ ላይ መቀበላችን እና መስራታችን በጣም በጣም ከሞራል አልጻል። እንደገና ደግሞ የሁሉ አመት የለፋንበት ነገር ላይ ውጤት በጣ ሲቀር በጣም ሞራሊም ይነካል እና በጣም ከባድ ነው ቤተሰባችንም ማስተዳደር እያለብን እዚሁ ቁጭ ብለን አብረናቸው ከእነሱ መቀበል በጣም የሚከባድ ነው እና ኑሮውን በጣም ተወዷል። እና በተቻለ መጠን እዚህ ኦፖርቹኒቲዎች ሊፈጠሩ ወይም ደግሞ ትሬኒንግ ተሰጥቶን የሆነ የስራ እድል ብናገኝ ተመራጭ ነው። ያስ ሜሮን እንግዲህ ቤተሰብ ማስተዳደር ከባድ መሆኑን እንዲሁም ደግሞ ስልጠናዎች ሊሰጧቸው እንደሚገቡ አንስታለች። በዛዊት ወደ አንቺ አሁን በዚህ ጊዜ ወጣቶች ስራ ፈላጊ ወጣቶች አንድ አመት ሲቀመጡ በትምህርት በትምህርቱ ምን አይነት ነገሮችን ማጥናት እንደሚችሉ ራሳቸው እንዴት ማብቃት እንደሚችሉ የተለያዩ ክህሎቶችን እንዴት ማዳበር እንደሚችሉ ቅድም ጠቅሰሻል። ሙያ ደግሞ ምን አይነት ሙያዎች ላይ መሳተፍ ይችላሉ? ምን አይነት ስራዎችን ቢሞክሩ ጥሩ ነው? ራሳቸውን ሲደጉማሉ አሉ ትያለሽ። የውይይት ሰአቴ የተሰጠኝ እያለቀ ስለሆነ ይህንኛውን በደንብ አብራሪ ልኝ። ያው በሙያ ደረጃ እንግዲህ ከተማሩት ውጪ ማርኬቱ ምንድን ነው የሚፈልገው፣ የሚለውን ማየት ነው። ቅድም እንደተባለው አሁን ቨርቹዋሊ በጣም ብዙ ሊያዋቸው የሚችሉ ነገሮች አሉ። እንግዲህ በሙያ ደረጃ በኢንተረስታቸው እና መስራት በሚችሉት እንትን አይተው ማለት ነው። ከዛ በኋላ ደግሞ ሜንተር ካላቸው የሚያማክሩ ሰው ካላቸው በቤተሰብ ሊሆን ይችላል። ቀምን በማርጠሩ ነው። ይህ እንዴት አገኛለሁ፣ ይህ መማር ፈልጋለሁ ብለው መጠየቅና ያላቸውን ሪሶርስ በሙሉ ተጠቅመው ይሄንን የሚፈልጉትን ሙያ ማዳበር ይችላሉ። እንግዲህ በሙያ ደረጃ ቅድም እንደተባለው ነው። በተማሩ እስከ ዛሬ በተማሩት እና ባካበቱት ተመርኩዘው ሊሰሩት የሚችሉት ነገር አሁን እንደ አዲስ አድ ኢንቨስት አድርገው ወይ ሌላ ሪሶች ጠይቋቸው ሳይሆን ያላቸው ነገር በችሎታ ሊሆን ይችላል። በአርት ኤንድ ክራፍት ሊሆን ይችላል። በጽሁፍ ሊሆን ይችላል እንደ በትምህርት ይባዳበሩት ማለት ነው። እንደተባለው በግራፊክ ዲዛይን ሊሆን ይችላል ማርኬቲንግ ያዘ ሴልስ ፐርሰን ሊሆን ይችላል ካምፓኒዎችን ያዘ ጁኒየር ጆይን አድርጎ ለመስራት ግን የምችለው ምንድን ነው? የምወደው ምንድን ነው? እና ደግሞ ባለኝ እስካሁን ባካበትኩት መስራት የምችለው ምንድን ነው ብለው እዛት ላይ ትንሽ ነገር እንትን ማለት መጨመር ቤዛቤት አሁን ምንድን ነው በተዋሊ ቤዛቤት ኦፖርቹኒቲ መጠቀም በዛት እዚህ ላይ አሁን እናንተ ጋር ፍሪላንስ ስራ ብላችሁ ተቋም አላችሁ እና በተቋማችሁ ውስጥ ሰዎች እንደዚህ አይነት ወጣቶች እንደምታሳትፉ አውቃለሁ፣ ና ምን አይነት አማራጮች አሉ? ምናልባት አንዳንድ ጊዜ ሀሳቡን ማጣቱም ሊሆን ይችላል፣ ወይም ደግሞ ይሄንን ያህል ጊዜ ተምሬ እሰራዋለሁ ብሎ ሳያስቡት የዘነጉት ነገር ሊሆን ይችላል እና እስቲ ምን አይነት የስራ አማራጮች ናቸው ያሏችሁ ንገሪኝ። እሺ እኛ ጋር እንግዲህ ዳታን በተመለከተ ዳታ ኮሌክሽን፣ ዳታ አናሊሲስ እስከ ሀይ ሌቭል ዳታ አናሊሲስ ድረስ የሚሰሩ አሉ። በተለይ ዳታ ኮሌክሽን ላይ በትንሽ እውቀት ያላቸው ሰዎች የሚሳተፉበት ነው። አንደኛው እሷ አለ። ሁለተኛ ደግሞ በጽሁፍ እና በትርጉም በኤዲቲንግ ከአንድ ሁለት ቋንቋ የሚችሉ ከሆነ በትርጉም መሳተፍ ይችላሉ። እንደገና በኤዲቲንግ መሳተፍ ይችላሉ። በጽሁፍ የተለያዩ አይነት ጽሁፍ ፕሮፖዛል ራይቲንግ ራይቲንግ ሊሆን ይችላል ወይ የዌብሳይት ኮንቴንት ዴቨሎፕመንት ሊሆን ይችላል። እዛ ዛ ላይ በጽሁፍ መሳተፍ ይችላሉ። ሌላው የክሬቲቭ ዲዛይን ነው። እዛ ውስጥ በግራፊክስ ዲዛይን አለ እሱንም ግን እንደዚ ትንሽ እስኪል ስልጠና ይጠይቃል። ግን በዛም መሳተፍ ይቻላል። ሌላው ዲጂታል ማርኬቲንግ ነው። አሁን ላይ መሰራት የሚችል በሶሻል ሚዲያ ዲጂታል ማርኬቲንግ ላይ መሳተፍ በጣም ብዙ ልጆች እንደውም አሁን ዘመኑ ዛ አመሰግናለሁ። ጥሩ አማራጮችን ጠርተሽልኛል። ሳቴ እያለቀ ስለሆነ ነው። አቶ አብይ አንድ ደቂቃ ሰጦታለው። ኤዲት ፕሮዲሰሬ ሳት ሻልቋል ስላለኝ ነው። ከይቅርታ ጋር ጥሩ ጥሩ ሀሳቦችን አንስታችኋል። ዋኮትን እስቲ የማጠቃለያ ሀሳብ እርሶ ሚስጡልኝ እንደ ማጠቃለያ እንግዲህ ልጆች ወጣቶች ገብተው መሄድ አለባቸው። ኢንተርኔት ባሰሩ ማለት አለባቸው ብዬ አስባለሁ። የኮሚኒኬሽን ክፍተታቸው መሙላት አለባቸው። በሚያገኙት አጋጣሚ አጋጣሚዎቹን መጠቀም ግዴታ ነው ለነሱ። አንዳንዶቹ ለመጥቀስ ካስፈለገ ሁለት ሶስት የሚሰሩም አሉ። በጣም እነዚህ ጊዜ የሆኑ ልጆች አሉ። እንደነሱ ተመረቀው ያ ምንድነው ኦፖርቹኒቲዎችን ካፕ ያደርጋሉ። ስለዚህ የት ምን አለ የሚለውን በደንብ ማየት ያለባቸው ይመስለኛል። አሁን ደግሞ የሚወጡ በተለይ አሁን ፍትንክል እያየ ያለው ግራም ቻናሎች ላይ ወይም የሶሻል ሚዲያዎች ላይ የተለያዩ ማስታወቂያ፣ የስልጠና ኦፖርቱኒቲ፣ የወርክሾፕ ሌሎች ይመጣሉ። በነሱ ኔትወርክ ይሰራሉ ሙያቸውን አዳብራሉ። ይሄ ነው ሌላው። የአቶ አብይ ይቅርታ ይቅርታ ውይይት አቶ አለቀብኝ፣ ሌሎች መሰናዶዎች ስላሉኝ ወደዛ ማለፍ ሊኖርብኝ ይችላል። ከሁለታችሁንም ቤዛዊት አድማሱ ከፍሪላንስ ስራ እንዲሁም አቶ አብይ ለሀይለ መለኮት በዚህ ውይይት ላይ ስለ አብራችን ስለቆያችሁ አመሰግናለሁ። እንዲሁም ደዋዮችን አመሰግናለሁ። ወደ ሌሎች መሰናዶዎችን እንሻጋር። ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፈውን የስፖርት መሰናዶ ነው። ኬኔዲ አዋታ የስፖርት ዘገባዎችን እንደሚከተለው ያቀርብልናል። ኢትዮጵያዊቷ ያለምዘርፍ የሁዋላው በመጀመሪያ የማራቶን ውድድሯ በሃምቡርግ ታሪክ ሰርታለች። የ22 ዓመቷ ወጣት አትሌት ትናንት እሁድ እለት በጀርመን ሃምቡርግ በተካሄደው ሀስፓ ማራቶን 9 ደቂቃ በሚጠጋ ልዩነት ስታሸንፍ፣ በዚህም የኢትዮጵያንና የስፍራውን ክብረ ወሰን ሰብራለች። በየካቲት ወር በካስቴሎን የ10 ኪሎ ሜትር ውድድር 29 ከ14 በመግባት የዓለምን ክብረ ወሰን የሰበረች ሲሆን የግማሽ ማራቶንንም 1 ከ03 ከ51 በማጠናቀቅ ርቀቱን ምርጥ ሰዓት በስሟ ያስመዘገበችው የኋላው በትናንትናው የመጀመሪያ የማራቶን ውድድሯም ሌላ ታሪክ መጻፍ ችላለች። በሃምቡርግ የተካሄደውን ይህን ውድድር ሁለት ከ17 ከ23 በሆነ ሰዓት በማሸነፍ በሴቶች የመጀመሪያ የማራቶን ተሳትፎ ከዚህ ቀደም በፓውላ ራድክሊፍ በ2 ከ18 ከ56 የተያዘውን ፈጣን ሰዓት ማሻሻል ችላለች። አትሌት የኋላው ውድድሩን የጨረሰችበት ሰዓት በሴቶች ማራቶን የዓለም ስድስተኛው ፈጣን ሰዓት ሆኖ ሆነው ተመዝግበዋል። በማራቶን የመጀመሪያ ውድድራቸውን ያደረጉት ሌሎቹ ኢትዮጵያውያን ፍቅርተ ወረታና ቦኔ ቸሉኬ ሁለት ከ26 ከ15 እና ሁለት ከ26 ከ23 በሆነ ሰዓት ሁለተኛና ና ሶስተኛ ወጥተዋል። በወንዶች ውድድር ደግሞ ኬንያዊው ሳይብሪያን ኮቱት በ2 ከ04 ከ47 በመግባት የኡጋንዳውን ስቴፈን ኪሳን በአንድ ሰከንድ ብቻ በመቅደም ባለድል ሆኗል። ኢትዮጵያዊው ወርቅነ ታደሰ 2 ከ05 ከ07 በሆነ ሰዓት ሶስተኛ ሲሆን በውድድሩ ከአንድ እስከ አራት የወጡ አትሌቶች የስፍራውን ክብረ ወሰን አሻሽለዋል። በማድሪድ ማራቶን ደግሞ በሴቶች ኢትዮጵያውያኑ ስራነሺ ርጋ፣ መሰረት አበባየውና ካሱ ቢታው የስፍራውን ክብረ ወሰን ጭምር በማሻሻል ከአንድ እስከ ሶስት ሲወጡ በወንዶቹ ኢትዮጵያውያኑ አብደላ ጎዳናና ዘውዱ ኃይሉ አንደኛና ሶስተኛ ወጥተዋል። ኡጋንዳዊው ጂኦፍሪ ኩሱሮ ደግሞ ሁለተኛ ደረጃን ይዞ ጨርሷል። ትውልደ ኬንያዊቷን የባህሬን አትሌት በመግደል የተጠረጠረ ኢትዮጵያዊ አትሌት በፖሊስ በመፈለግ ላይ ጉዳይ ነው። ትውልደ ኬንያዊቷና ለባህሬን የምትሮጠው አትሌት ዳማሪስ ሙቲ ሙቱዋ በምዕራብ ኬንያ ሞታ መገኘቷንና የሯጫ ኢትዮጵያዊ ፍቅረኛ በግድያዋ ተጠርጣሪ መሆኑን ፖሊስ ባለፈው ማክሰኞ አስታውቋል። የአትሌት ዳማሪስ ሙቱዋ ግድያ የሀገሯ ልጅ የሆነችው አግነስ ቲሮፕ የተባለች ሌላ አትሌት በጥቅምት ወር በዚያው በምዕራብ ኬንያ በሚገኝ ከተማ በቤቷ ውስጥ በስለት ተወግታ ተገድላ ከተገኘች በኋላ ሁለተኛው የአትሌት ግድያ ነው። የኬንያና የባህሬን ዜግነት ያላት የ28 ዓመቷ ሙቱዋ አስከሬን በኢተን በሚገኘው መኖሪያ ቤቷ ውስጥ በስብሶ መገኘቱን የከተማዋ ፖሊስ አዛዥ ቶም ማኮሪ መናገራቸውን ሮይተርስ ዘግቧል። ፖሊስ ግድያውን ፈጽሟል የተባለውን ኢትዮጵያዊውን የሙቱዋ ፍቅረኛ እስክንድር ኃይለ ማርያምን በማፈላለግ ላይ ቢሆንም በተመሳሳይ ተቋም ስልጠና ላይ የነበረው አትሌቱ ከኬንያ መሰደዱን ገልጿል። ተጠርጣሪው አብሮት ሲሰለጥን የነበረ አንድ ጓደኛው ጋር ደውሎ የሴት ጓደኛውን መግደሉን እንዲሁም አስከሬኗ እቤት ውስጥ መሆኑን ነግሮታል ሲሉም የከተማዋ ፖሊስ አዛዥ ማኮሪ መናገራቸው በሮይተርስ ዘገባ ላይ ተጠቅሷል። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ሙትዋ ግድያ የተሰማውን ሐዘን ገልጿል። በኬንያ ሁለት ተከታታይ የአትሌት ግድያዎች የተፈጸሙበት ኢተን የረዥም ርቀት ሯጮች የሚሰለጥኑበት ታዋቂ ስፍራ ነው። ለቀጣዩ የአፍሪካ ዋንጫ ማጣሪያ ኢትዮጵያ ከግብፅ ጊኒና ማላዊ ጋር ተደልድላለች። በአይቮሪኮስት አስተናጋጅነት ለሚደረገው የ2023 የአፍሪካ ዋንጫ ማጣሪያ የምድብ ድልድል ባለፈው ማክሰኞ ምሽት የወጣ ሲሆን ኢትዮጵያም የምድብ ተጋጣሚዎቿን ለይታለች። በዚህም መሰረት በምድብ አራት ኢትዮጵያ ከግብፅ ጊኒና ማላዊ ጋር መደልደሏ የታወቀ ሲሆን የማጣሪያ ጨዋታዎች ከግንቦት ጀምሮ እንደሚደረጉ ከኢትዮጵያ እግር ኳስ ፌዴሬሽን ያገኘ ነው መረጃ ያመለ ያመለክታል በቅርቡ በተካሄደው የካሜሮኑ የአፍሪካ ዋንጫ የተሳተፈችው ኢትዮጵያ ከምድቧ አንድ ነጥብ ብቻ ይዛ ወደ ቀጣዩ ዙር ሳታልፍ በጊዜ መሰናበቷ ይታወሳል ፓሪስ ሴንት ጀርሜን አራት ጨዋታዎች እየቀሩት አስረኛ የፈረንሳይ ሊግ አንድ ዋንጫውን ማሸነፉን አረጋግጧል በትናንቱ ጨዋታ ፒኤስጂ አንድ ተጫዋ ቀይ ካርድ ካጣው ሌንስ ጋር አንድ እኩል በሆነ ውጤት ነጥብ ተጋርቶ ቢወጣም አራት ጨዋታ እየቀረው በ78 ነጥብ ከተከታዩ ማርሴ ጋር ያለውን የነጥብ ልዩነት 16 በማድረስ ፒኤስጂ የውድድር ዓመቱ ባለድል መሆን ችሏል። ሞሪሲዮ ፖቼቲኖ በአሰልጣኝነት ታሪኩ የሊግ ዋንጫ ሲያሸንፍ የአሁኑ የመጀመሪያው ነው። ይሁን እንጂ ክለቡ ከአውሮፓ ቻምፒየንስ ሊግ በማድሪድ በጊዜ መሰናበቱ ያስቆጣቸው ደጋፊዎቹ ቁጣቸውን ለመግለጽ የትናንቱ ጨዋታ ከመጠናቀቁ ከ 15 ደቂቃ በፊት ጀምሮ ከስታዲየም በመውጣት ከተጫዋቾቹ ተለይተው ደስታቸውን ያጣጣሙት ከስታዲየሙ ውጭ ነው። ፖቼቲኖ ከጨዋታው በኋላ በሰጡት አስተያየት ከደጋፊዎች ጋር አስቸጋሪ ጊዜ እያሳለፍን ነው፣ ይህ ሁኔታ እንደሚሻሻል ተስፋ እናደርጋለን፣ በዲሞክራሲ ውስጥ እንደመሆናችን ሁሉንም ተቃውሞዎች እንቀበላለን፣ ነገር ግን ለዚህ ድል አክብሮት ማሳየት አለብን ብሏል። ተጫዋቾቹም በደጋፊዎቹ ድርጊት መከፋታቸውን ገልጸዋል። ታላላቅ የአውሮፓ ሊጎች በመጠና መጠባበቅ ላይ በሚገኙበት በአሁኑ ሰዓት አንዳንዶቹ አጓጊ ሆነው ሲቀጥሉ ፔሲጂን በመከተል ማድሪድም የስፔን ላሊጋም የተወሰኑ ጨዋታዎች እየቀሩት በድል ለመዝጋት አንድ ነጥብ ብቻ ይፈልጋል። በውጤት ቀውስ ውስጥ የሚገኘው ማንቸስተር ዩናይትድ የአያክሱ አለቃ ኤሪክ ቴንሃግን ቀጣይ አሰልጣኙ ለማድረግ ተስማምቷል። የአደባባይ ሚስጥር ሆኖ የቆየው የኤሪክ ቴንሃግና የዩናይትድ ጋብቻ ባለፈው ሳምንት ይፋ ሆኗል። በፕሪምየር ሊጉ በጣም ውድ የሆነውን ስብስብ የያዘ የያዘው ማንቸስተር ዩናይትድ ለአምስት ዓመታት በሊጉ ያጣውን ክብር ለማስመለስ በአዲሱ አሰልጣኝ ላይ ተስፋውን አድርጓል። እስከ ውድድር ዓመቱ መጨረሻ አያክስን መርቶ በቀጣዩ የውድድር ዓመት ዩናይትድን የሚረከበው ኤሪክ ቴን ሃግ በአውሮፓ ከሚገኙ ተራማጅ አሰልጣኞች መካከል የሚጠቀስ ነው። በዚህ የውድድር ዓመት መጨረሻ ላይ ከጊዜያዊ አሰልጣኙ ራልፍ ራኒክ ዩናይትድን በሶስት ዓመት ኮንትራት ለመምራት የሚረከበው ሀግ ኮንትራቱ ለተጨማሪ አንድ ዓመት ሊራዘም እንደሚችልም ተስማምቷል ቷል። ሀግ ከስምምነቱ በኋላ የማንቸስተር ዩናይትድ አሰልጣኝ መሆን ትልቅ ክብር ነው። ቀጣዩን ፈተና በጉጉት በመጠባበቅ ላይ ነኝ ማለቱን የክለቡ ድረገጽ አስነብቧል። በመጨረሻም ጃፓን ከዩክሬን ወረራ በኋላ ከሩሲያ ጋር ሊደረጉ የነበሩ ሶስት የባህል ስፖርት ሁነቶችን ሰርዛለች። በዩክሬን ላይ ተፈጽመዋል በተባለው ወረራ ምክንያት ሩሲያ በስፖርቱ ዓለም እየደረሰባት ያለው መገለል አሁንም የቀጠለ ሲሆን የጃፓን መንግስት የገንዘብ ድጋፍ ባለማድረጉ ሩሲያ ውስጥ ይካሄዱ የነበሩ ሶስት የባህል ስፖርት ሁነቶች መሰረዛቸውን የጃፓን ስፖርት ማህበር አስታውቋል። ዓመተ ምረት መሰናዷችን እዚህ ላይ ተጠናቀቀ። ስናስተናግዳቸው የምሸ ነው። ኤደን ቀረመው መሰናዶውን በመምራት ንጉሡ ታምሬ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ነበር ደናደሩ።